ወደ አውሮፓ የገባ ተሰዳጅ በህብረቱ ውል መሰረት መጀመሪያ እግሩ በረገጠበት ሀገር ነው ጥገኝነት መጠየቅ የሚችለው። የአውሮፓ ህብረት ለመጀመሪያ ጊዜ መሆኑ ነው በህብረቱ ስምምነት ውስጥ አዲስ አንቀጽ ለመጨመር ሲወስን አዲሱ አንቀጽም ያስቸኳይ ጊዜን ይመለከታል። ይህም ወደ አውሮፓ የገቡ ስደተኞች ወደ ተለያዩ የህብረቱ አባል ሀገራት ተከፋፍለው ጥገኝነት እንዲያገኙ የሚፈቅድ ነው። በአሁኑ ጊዜ ጣሊያንና ግሪክ ባላባራው የስደተኞች ጎርፍ ተጥለቅልቀዋል። አዲሱ የህብረቱ አንቀጽ የሁለቱን አገራት ችግር ለማቃለል ያለመ ነው። የህብረቱ ኮሚሽነር ዲሚትሪ አቭራምፖሎስ ይዘረዝራሉ። አርባ ሺህ ጥገኝነት ፈላጊዎችን ወደ ሌሎች ሀገራት ለማስፈር የሚያስችል የአስቸኳይ ጊዜ እቅዳለን። በሁለት ዓመታት ውስጥም ሶሪያውያንና ኤርትራውያን ከጣሊያንና ግሪክ በተለያዩ የአውሮፓ ሀገራት እንዲሰፍሩ ይደረጋል። ሆኖም ሀሳቡን እንደማርቀቁ ተግባራዊነቱ ቀላል አይደለም። ብሪታንያ፣ ዴንማርክ እንዲሁም አየርላንድ በህብረቱ ውስጥ ያላቸውን ልዩ መብት ተጠቅመው ከአስቸኳይ ጊዜ እቅዱ ራሳቸውን ማግለል ይችላሉ። ፈረንሳይ፣ ስፔን፣ ሀንጋሪ፣ ፖርቱጋል፣ ቼክ ሪፐብሊክ፣ የባልካን ሀገራትና ስሎቫኪያ ተገን ጠያቂዎቹን በውስን ኮታ መቀበል እንደማይፈልጉ ይፋ አድርገዋል። ኮሚሽነር አብራም ፖሎስ ግን ለስደተኞች ጥገኝነት የመስጠቱ ውሳኔ ከኮታ ጋር ግንኙነት እንደሌለው ያስረዳሉ። አንዳንድ በትክክል ያለመረዳት ወይም ያተረጓጎም ስህተቶች አሉ። በህገ ወጥ መንገድ የመጡ ስደተኞችን በመላው የአውሮጳ ህብረት የማስፈር ሀሳብም የለም። የተወሰነ ኮታ ስለመኖሩም ሀሳብ አላቀረብንም። የማንወደውና በፍጹም ያልተጠቀምነው ቃል ነው። ይህ ሁሉ አጋርነትን የማረጋገጥ ጉዳይ ነው። ያም ቢሆን ግን ለስንት ስደተኞች የጥገኝነት ማረጋገጫ መስጠት እንደሚችል መወሰን የሚችለው እያንዳንዱ አባል ሀገር ነው። ያም ሆኖ ሁሉም የህብረቱ አባል ሀገራት የአውሮፓ ህብረት ኮሚሽን ባቀረበው ሀሳብ መሰረት ጥገኝነት ፈላጊዎቹን ለመቀበል አልተዘጋጁም። የአውሮፓ ህብረት ኮሚሽን በተቻለው አባላቱን ለማግባባት እየጣረ ነው። ጥገኝነት ጠያቄዎቹን ለሚቀበሉ ሀገራትም ከስድስት ሺህ ዩሮ አንስቶ ጉርሻ እንደሚሰጥ ገልጿል። ቀደም ሲል ግን የኮሚሽኑ ሰራተኞች አባል ሀገራት ባላቸው ስፋትና የኢኮኖሚ ጥንካሬ መሰረት ጥገኝነት ጠያቄዎቹን በኮታ እንደሚቀበሉ አመልክተው ነበር። እንዲህ ከሆነ ደግሞ ጀርመን በሁለት ዓመት ውስጥ እስከ ስምንት ሺህ ስደተኞች መቀበል ይኖርባታል። ካረንጓዴ ፓርቲ የሆኑት የአውሮፓ ምክር ቤት አባል ስካካለር ስደተኞቹን ለመቀበል ለረዥም ጊዜ የቆየው የህብረቱ ውል መስተካከል ይኖርበታል ይላሉ። ጥገኝነት ጥያቄዎችን ማከፋፈሉ የመጀመሪያው እርምጃ ነው። ሆኖም ጥገኝነት ጥያቄዎች የት መጠየቅ እንዳለባቸው የሚደነግገው የደብሊኑ መመሪያ ከመሰረቱ መለወጥ ይኖርበታል። ይህም እግራቸው በገባበት የመጀመሪያው የአውሮጳ ግዛት የሚለው ማለት ነው። ይህ ደግሞ አሁን አይሰራም፣ ለረጅም ጊዜ ያየነው ጉዳይ ነው። እሳቸው እንደሚሉትም በተለይም የስደተኞቹ መዳረሻ የሆኑት የመጀመሪያዎቹ የአውሮፓ ህብረት ሀገራት በዚህ ረገድ ኃላፊነታቸውን አልተወጡም። ለምሳሌ ሜዲትራኒያን ባህርን እያቋረጡ ወደ ጣሊያን ደሴቶች የሚመጡትን ተገቢውን ምዝገባ ሳታካሂድ ወደ ሰሜን ታሳልፋቸዋለች በሚል ጀርመን ጣሊያንን ትወቅሳለች። የአውሮፓ ህብረት በሁለት አመት ውስጥ ወደ የአባል ሀገራቱ በማከፋፈል ጥገኝነት እንዲያገኙ ለማድረግ ካለመው ጣሊያንና ግሪክ ውስጥ ከሚገኙት በተጨማሪ 20ሺ ሶሪያውያንንም ከአውሮፓ ውጭ ከየሚገኙባቸው መጠለያ ጣቢያዎች እንደሚያመጣ ተገልጿል። ውሳኔውም ስደተኞቹ አውሮፓ ለመግባት ሲሉ በህገ ወጥ ሰው አሸጋጋሪዎች እጅ ወድቀው በአደገኛ መንገድ ሜዲትራኒያን ባህርን ከማቋረጥ ለማዳን ነው ተብሏል። ህብረቱ ከሀገር ሀገር ሰውን በህገ ወጥ መንገድ አሸጋጋሪዎችን ለመቆጣጠርም የባህር ላይ ጥበቃና ቅኝቱን ማጠናከሩንም አስታውቋል።